ሰላም ለእመትከ መስፈር ተመዛር ወእድ እስከ ጽንፈ መስቀል በሃ ዘሳብ ህዋ ይሁድ ኢየሱስ ክርስቶስ ብ ና ይለፍሉድ አድፍኒ በጥበብከ እም ተሰጥሞ ጌጋይ ክውድ ናሆ በላይሌ የተንስ ወግድ